ትናንት ከሟቾቹ የአንዳንዶቹ አስከሬን ከሶማሊያ ወደ ኬንያ ሲገባም የኬንያ ባለስልጣናት የወደቁ ጀግኖች በማለት ላሞካሿቸው ወታደሮች የመታሰቢያና የስንብት ስርዓት አካሂደዋል። በሥነ ሥርዓቱ ላይ ፕሬዚደንት ኡሁሩ ኬንያታ ባደረጉት ንግግር አሸባብን ከፍተኛ ዋጋ ለማስከፈል ዝተዋል። ይህ እጅግ ፈታኝ ጊዜ መሆኑን ሁላችንም ማመን አለብን። የወደቁት ሰዎች የእኛን ደህንነት ለመጠበቅ ከቤታቸው ብዙ ርቀው እጅግ በአስቸጋሪ ሁኔታ ውስጥ ሲያገለግሉ ነበር። እነሱን የገደሉ እነዛ ፈሪዎች እያንዳንዳቸው ከያሉበት ታድነው ለፍርድ ይቀርባሉ። የወታደራችን ደም በከንቱ ፈሶ አይቀርም። ስነ ስርዓቱ ከመጀመሩ በፊትም በሀዘን ለተጎዱት የሟቾች ቤተሰቦች የማጽናኛ ቃልና የምክር አገልግሎት ተሰጥቷል። ኬንያ በጎርጎሮሳዊ 2011 ዓ ም ነው እስላማዊ ጽንፈኛ ታጣቂዎች ድንበሯን እየተሻገሩ በሀገር ጎብኚዎች ላይ የሚያደርሱትን ጥቃት ለመከላከል በሚል ወታደሮቿን ወደ ሶማሊያ ያዘመተችው። አሸባብ በወቅቱ እርምጃዋን በመቃወም በኬንያ ግዛቶች ውስጥ ተጨማሪ ጥቃቶችን ለማድረስ ዝቶ ነበር። ጥቃቱን ለመከላከል ኬንያ ድንበሯ ላይ ግዙፍ ግንብ ለማቆም አቅዳ ነበር። ምንም እንኳን አሸባብ ከዋና ዋናዎቹ የሶማሊያ ከተሞችና መንደሮች ተገፍቶ ቢወጣም፣ አሁንም ቡድኑ በደፈጣ ውጊያ ጥቃቱን በመላ ሀገሪቱ ማድረሱን አላቋረጠም። አሸባብ በተደጋጋሚ የሚያደርሰው ጥቃትም የአፍሪካ ህብረት ሰላም አስከባሪ ወታደሮች፣ የሶማሊያ መንግስት ባለስልጣናትና የውጭ ዜጎች ላይ ያነጣጠረ ነው። ኬንያ ትናንት በአሸባብ ጥይት ለወደቁ ወታደሮቿ ባካሄደችው የመታሰቢያ ስርዓት ላይ የናይጀሪያና ሶማሊያ ፕሬዝደንቶች ተገኝተዋል። ጽንፈኛው ቡድን የሚሰነዝረውን ጥቃት በውጭ ኃይሎች ድጋፍ የሚከላከለው የሶማሊያ መንግስት ፕሬዝዳንት ሀሰን ሼክ ሙሀመድ በዚህ አስቸጋሪ ጊዜ ከጎናቸው ሆኖ የሚዋደቀውን የኬንያን የጦር ኃይል በማመስገን ለዚህም ሀገራቸው ባለዕዳ መሆኗን ተናግረዋል። ሶማሊያ እዚያ ኬንያ ውስጥም ሆነ እዚህ በሶማሊያ ለምታደርጉት ለዚህ በጎነት ሶማሊያ ሁሌም ባለዕዳ እንደሆነች ትኖራለች በጋራ የምንዋጋው ይህን ኩይ ሀይል የሰብአዊነት ጠላት ነው ድል እናደርጋቸዋለን ቀድሞ ድል አድርገናቸው ነበረ በየቀኑም እያሸነፍናቸው ነው እናም በመጨረሻም በዚህም የአለም ክፍል ድል እናደርጋቸዋለን ሽብርተኝነት ድንበር የለውም ጎሳ የለውም እንዲሁም ፍጹም ሃይማኖት የለውም አመሰግናለሁ ኬንያ እናም ኬንያ አመሰግናለሁ አመሰግናለሁ ኬንያ ተንክ ዩ ኬንያ ሀገራቸው ከተመሳሳይ እስላማዊ ጽንፈኛ ቡድን ቦኮ ሀራም ታጣቂዎች ጋር የምትዋጋው የናይጀሪያ ፕሬዝደንት ቡሃሪም በሰርጎ ገቦች ጥቃት የተጎዱትን ኬንያውያን ሐዘን ተካፍለዋል። ፕሬዚደንት ቡሃሪ ጽንፈኞችን ድል ለማድረግ ሀገራቸው ከኬንያም ሆነ ከሌሎች የአፍሪቃ ሀገራት ጎን እንዲሁም ከዓለም ሕብረተሰብ ጋር በትብብር እንደምትቆም አመልክተዋል። እንደ ሀገር ናይጄሪያም የቦኮ ሀራምን የከፋ ጥቃት ስትቀበል ቆይታለች። በአፍሪቃ የተለያዩ አካባቢዎች እንዲሁም በመካከለኛው ምስራቅና በመላው ዓለም አሸባሪዎች ንጹሀን ሲቪሎችና የጸጥታ ሀይሎች ላይ ስቃይና ሀዘን ማድረሳቸውን ቀጥለዋል። ሁላችንም ወደ ሽብር በሚያመሩት ባለመቻቻል ባህል፣ ጥላቻና ጽንፈኝነት ላይ በጋራ መነሳት ይኖርብናል። ማንም ቢሆኑና የትም ቢገኙ አሸባሪዎችን መዋጋት አለብን።